በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የኃይላትና የስልጣናት ሁሉ ባለቤት የአማልክት አምላካቸው የነገስታት ንጉሳቸው የጌቶች ሁሉ ጌታቸው ልዑል አምላካችን እግዚአብሔር ሆይ፣ ያለፈውን ጊዜ ሁሉ በሰላምና በሕይወት አስፈጽመ በኃጢያትና በበደል ባለቀው እድሜያችን ላይ ይህንን ቀን ጨምረ ስለሰጠኸን እናመሰግንሃለን ጌታ ሆይ፣ ክብርና ምስጋና አምልኮትና ውዳሴ ሁል ጊዜም ላንተ ይሁን። እልፍ እልፍ በሉ። ትንቢተ ኢሳያስ ምዕራፍ ሃምሳ ሁለት ቁጥር ዐሥራ አንድ የተወደዳችው የእግዚአብሔር ልጆች፣ የመቤታችን የቅድስት ድንግል ማርያም ወዳጆች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? ሞትና ርኩሰት ከበዛበት ዓለም ለይቶ ወደ እቅፉ ያቀረበን በቅዱሱ ተራራው ላይ ለአምልኮና ለምስጋና ይህንንም ድምፅ እንድንሰማ የረዳን ሕያው አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ የስብከት አገልግሎት ውስጥ የምንነጋገርበት የትምህርታችን ርዕስ ነቢዩ ኢሳይያስ እልፍ እልፍ በሉ ብሎ የተናገረውን ቃል በማንሳት ነው። ኃይለ ቃሉን የምናገኘው በትንቢተ ኢሳይያስ በሃምሳ ሁለተኛው ምዕራፍ ቁጥር 11 ላይ ሲሆን የትምህርቱ መሰረታዊ ዓላማ ይህን ክፉቀን ይህን ጨለማ በእግዚአብሔር ክንድ ከተሻገሩ በኋላ ነገን ስለማየት ነው። ቅዱስ አምላካችን እግዚአብሔር ይህንን የቀን ጨለማ አሻግሮ እርሱ ለኛ፣ ለልጆቹ ያዘጋጃትን መልካም ቀን እንዲያሳየን መልካም ፈቃዱ ይሆንልን። አሁን በቢሮም የሆናችሁ በጎዳናም በመንገድ የምትጓዙ ወይንም በልዩ ልዩ ስፍራ ሆናችሁ ይህንን መለኮታዊ ድምፅ የምትሰሙ ሁላችሁም የእግዚአብሔር ልጆች፣ እግዚአብሔር ዛሬ ለኔ ያለው ነገር ምንድነው ብላችሁ ልባችሁን በመክፈት በተስፋ ይህንን ቃል እንድትሰሙ በትህትና ጠይቃችኋለሁ። ቅዱስ አምላካችን እግዚአብሔር ቃሉን በልባችን ጽላት ላይ ይጻፍብን። ጌታ ሆይ በዚህ አድማጭ በሌለበት ዘመን መደመጥን እንድትሰጠን መሰማትን በሌለበት ክፉ ወራት መሰማትን እንድታበዛልን። በቅዱስ ሰገነትህም ላይ የምንቆም እኛ ባሪያዎችህ ያንተን ክብር እንጂ ራሳችንን እንዳንገልጥ ቸርነትህ ትርዳን። በትንቢተ ኢሳይያስ በሐምሳ ሁለተኛው ምዕራፍ ቁጥር 11 ላይ ተጽፎ የምናነበው የእግዚአብሔር ቃል እንደዚህ ነው የሚለው፣ እናንተ የእግዚአብሔርን እቃ የምትሸከሙ ሆይ እልፍ እልፍ በሉ፣ ከዚያ ውጡ፣ ርኩሰትን አትንኩ፣ ከመካከሏ ውጡ፣ ንጹሓን ሆኖ ከዚህ በኋላ እግዚአብሔር ይቀድማችኋል፣ የእስራኤልም ቅዱስ ይከተላችኋል። በችኮላ አትወጡ፣ በመኮብለልም አትሸኙ። ዲያው ታርፋላችሁ ነው የሚል ማረፍ ላልቻለው ማንነታችን፣ መቅበዝበዝ ለበዛበት ሕይወታችን ቅዱስ አምላካችን እግዚአብሔር ረፍት ይሁነን። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ ነው የሚለው። እስከ እግዚአብሔር ልጆች ዛሬስ እግዚአብሔር ምን ይነግረኛል ብላችሁ ተስፋ ታደርጋላችሁ። ምንድነው? ለኔ ለልጁ ያለው መለኮታዊ ሐሳብ ብላችሁ እግዚአብሔርን ትጠብቁታላችሁ። እውነት እላችኋለሁ፣ እንኳን እናንተ እኛም ባሪያዎቹ በአገልግሎት ሰገነት ላይ አሁን ቆመን እግዚአብሔር ለኛም አዲስ ነገር እንዳለው እናስባለን። ሁልጊዜ እየደጋገምን በምናገለግለው ርዕስ ውስጥ እንኳን እግዚአብሔር በየቀኑ አዲስ ነገር ለኛ አለው። ዝማሬው አዲስ ሲሆንብን፣ አገልግሎቱ አዲስ ሲሆንብን፣ አምልኮ አዲስ ሲሆንብን፣ ስርዓቱ አዲስ ይሆንብን፣ ሁልጊዜም በልባችን የምናስበው እግዚአብሔር አዲስ ብቻ እንደሆነ ነው። እጃችንን አፋችን ላይ ጭነን ወያንተ ሥራ እስክንል ድረስ እያስገረመ ወደ ጎጃችን የመለሰን ጊዜ እጅግ ብዙ ብዙ ነው የእግዚአብሔር ልጆች። ስለዚህ ዛሬም እግዚአብሔር ለልጆች ያለው ቃል አዲስ ነው። እናንተ የእግዚአብሔርን ዕቃ የምትሸከሙ ነው ያል ሁላችሁም እንደምታውቁት ይህንን ቃል እየተናገረው ነቢዩ ኢሳይያስ የነበረው ከክርስቶስ ልደት በፊት በስድስት መቶ ዓመት ዓለም ገደማ ነው። ይሄ ነቢይ በምርኮ ፋርስ፣ ባቢሎን ስለወረዱት ሰዎች ስለነሱ ብዙ ነገር ጽፏል። ከዘመኑ ከወቅቱ መከራ የተነሳ ያ ጊዜ የሚያልፍ ያልመሰላቸው የዓመት አመት ወደ ኋላ የሚሄድ ያልመሰላቸው በመከራው የተሰቀቁ የእግዚአብሔር ልጆች በትዕግሥትና በጽናት ዘመኑን እንዲሻገሩት ለማስታወስ ነው። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ ያላቸው ለጊዜው ለካህናቱ፣ ለሌዋውያኑ ነው። ይሄ መልእክት የተላለፈው እግዚአብሔርን በማምለክ የመጀመሪያዎቹ ለሆኑት ለእስራኤል ዘሥጋ ይልቁንም በመገናኛው ድንኳን በመቅደሱ አገልግሎት ለእግዚአብሔር የተሾሙ እነርሱን፣ እናንተ የእግዚአብሔርን ዕቃ የምትሸከሙ ነው ያላቸው። የቃል ኪዳኑን ታቦት የምትሸከሙ፣ መሠዊያውን የምትሸከሙ መቅረዙን የምትሸከሙ፣ እልፍ እልፍ በሉ። የዜማውን ዕቃ የምትሸከሙ፣ በገናውን የምትሸከሙ፣ መሰንቆን የምትሸከሙ፣ እንቢልታውን የምትሸከሙ፣ ከበሮውን የምትሸከሙ፣ እልፍ እልፍ በሉ ወገኖቼ፣ ምንድነው እልፍ እልፍ ማለት? ለምንድነው እግዚአብሔር ዛሬ ይህንን ድምፅ ወደ ጆሯችን ያመጣው? ምናልባት ብዙዎቻችን ሕይወት ብርቱ ሰልፎናብን ሊሆን ይችላል። ይህን ጊዜ እንዴት ይሻገረዋለው? በእውነት ይሄ ቀን ያልፋል ወይ? ከብዙ ነገሮች አንጻር እርግጠኛ ሆኜ የምነግራችሁ ብዙዎቻችን ጥያቄ በውስጣችን አስቀምጠን ነው እግዚአብሔርን የምናመልከው። አሁን ከብዙ እንቆቅልሽ ጋር ነው ይህንን ድምፅ የምንሰማው። እውነት እላችኋለሁ እግዚአብሔር በቃሉ ለልጆቹ ረፍት ነው። እውነት እላችኋለው እግዚአብሔር በወንጌል ለልጆቹ የእንቆ ቅልሻቸው ቁልፍ ነው። እግዚአብሔር ያሳርፈን። እናንተ የእግዚአብሔርን ዕቃ የምትሸከሙ እነሱን ያላቸው። ያላቸው። ጉዞ የክርስትና ጉዞ ከሆነ ድካም አለው፣ መከራ አለው፣ ልፋት አለው፣ ብዙ ውጣ ውረድ አለው። ይሄን ረጅም የክርስትና ጉዞ ደግሞ በአንድ ትንፋሽ ማቋረጥ አይቻልም። እያረፉ ነው፣ ዝግ እያሉ ነው፣ ጎንበስ እያሉ ነው። እንደ እባብ ልባሞች ሆነው እንደ ርግብ የዋሆች ሆነው ነው የሚሻገሩት። ይሄንን አለ አለ በለዛ ፈታኝ ነው ዲያብሎስ በየኪሎ ሜትሩ ወጥመድ ይዘረጋል። አንዱን ወጥመድ ስትሻገሩ ሌላ መረብ ደግሞ አለው። መረቡን ስታልፉ ሌላ መሰናክል። እናንተ ትተኛላችሁ፣ ጠላታችሁ ሰይጣን የዶሮ ታህል እንቅልፍ የለው። እናንተ ትዘናጋላችሁ፣ መዘናጋት ብሎ ነገር በህይወቱ አያውቅ ከሃይማኖታችን እስከ ያስክደን ድረስ እግዚአብሔርን እስኪያስተወን ድረስ ብዙ ብዙ ያደርጋል። አይዛችሁ፣ አምላካችን አሸናፊው እሱ ነው፣ ሰባሪው እርሱ ነው። የሁሉም ጌታ እግዚአብሔር ነው። የእኛ አምላክ ትላንት አስጥሎናል፣ ዛሬም ያስጥለናል። ብቻ እልፍ እልፍ በሉ የእግዚአብሔር ልጆች። ለነሱ ነው ኢሳይያስ እናንተ። የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ ያለው ይሄ ነገር ታዲያ ለእኛ ለምን ይሰራል? ምን ያደርግልናል? የተነገረው ለሌዋውያን ለካህናቱ፣ ወይንም ለእስራኤል ልጆች አሁን ላለን ምንድነው ጥቅሙ ትሉኝ ይሆናል። ይጠቅማል እንጂ እኛ እኮ እስራኤል ዘነፍስንን ክርስቶስ የተሰቀለልን የቆሰለልን የሞተልን በደሙ ፈሳሽነት ያጠበን የነጻነት ልጆች አባ አባት ብለን የምንጮህበት የልጅነትን ስልጣን የተቀበልንን እኛም እግዚአብሔርን ዕቃ ተሸክመናል። ምንድነው እኛ የተሸከምነው እግዚአብሔር ዕቃ? እስኪ ሁላችሁም ራሳችሁን ፈትሹ። አንዳንዶቻችን ለራሳችን ከሰጠነው ዝቅተኛ ቦታ የተነሳ በእግዚአብሔር ቤት ወይንም በአገልግሎት ህይወት ውስጥ ወይንም በክርስትናው ስፍራ ምንም ድርሻ እንደሌለን አድርገን ወስነናል እውነቴ ነው የምላችሁ ሁላችሁም ለእግዚአብሔር ታስፈልጉታላችሁ ሁላችሁም ለጸጋ ባይተዋር የሆነ የለም እግዚአብሔርን የማይጠቅም ለእግዚአብሔር የማይሆን ማንም የለም ሁላችንም እናስፈልገዋለን አንድ ነገር ተሸክመናል ምንድነው የተሸከምነው ነገር እስኪ መጽሐፍ ቅዱስ ገለጡ። በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ነው ያለው፣ እኔን መከተል የሚወድ ቢኖር አለ። ክርስትና ነፃ ምርጫን ነጻ ፈቃር ነው ማንንም አስገድዶ እግዚአብሔር ቀንበራ፣ አይጭንበት። በማንም ላይ እጁን አያከብድም። ይወደደ ይመጣል። የእግዚአብሔር ፍቅር የነካው እጁን እያነሣ ይማርካል። ከዚያ ወዲያ ሰይፍ የለም። ባታምን፣ ወደዚህም ባትመጣ፣ የክርስትና አባልም ባትሆን ትሞታለ የሚል አዋጅ ቤትም ስፍራ የለም። እግዚአብሔር ልጆች ነጻ ፈቃድ ነው። ፍቅር ብቻ ሁሉንም ወደ ክርስትና ይስባቸዋል። ሁሉንም ይሄ ነገር ያቀርባቸዋል። ለዚህ ነው እኔን መከተል የሚወድ አሁንም ምርጫው በፊታችን ከወደድን እጃችንን ወደ ውሃው ከጠላንም ወደ እሳቱ መጨመር እንችላለን። የምርጫ ጉዳይ ነው ወገኖቼ። አሁን የምንኖረው ኑሮ እጅግ ከተሻለ በወደርነውና ልባችን በፈቀደው ጎዳና እንጓዛለን። ደግሞ ይሄ ሕይወት አልተመቸኝም ካለን በሌላ አቅጣጫ መሄድ እንችላለን። ውጤቱ ብቻ ነው የሚለያየው። እግዚአብሔር ልጆች እኔን መከተል የሚወድ የሚወድ ቢኖር አለ ራሱን ይካድ፣ ከዚያም መስቀሌን ተሸክሞ በኋላ ይከተለኝ። የሚወድ ራሱን ይካድ ነው ያለ። መስቀሌን ይሸከም አላልም። እኛ ተቀላቅሎብናል፣ የትኛው መቅደም እንደሚገባው እንኳን አላወቅንም። አንዳንዶቻችን እራሳችንን ሳንክድ ነው መስቀሉን የተሸከምነው። ይገርማችኋል። አሁን አብያተ ክርስቲያናት ሁሉ እንደ በሰው እየተበጠበጡ ያሉት ራሳቸውን ሳይክዱ መስቀሉን በተሸከሙ አገልጋዮች ምክንያት ነው። ከኔ ጀምሮ የእግዚአብሔር ልጆች፣ የሚቀድመው እኮ ራስን መካር ነው፣ መስቀሉን መሸከም አይደለም። መስቀሉንማ ሁሉም ይዞታል እኮ። ስንቱ ግን ራሱን ክዷል? ስንቱ መቅደስ ሰውነቱን ለእግዚአብሔር ናዝራዊ አድርጎ አቅርቧል? ስንቱስ የወደቀበትን የወንጌል ሰንሰለት ለመፈጸም እንደ ባለ አደራ የጌታው አደራ እንደወደቀበት ባሪያ እግዚአብሔርን ቀን ከለሊት ያገለግለዋል? ራሱን ይካር ነው ያለው። ራሳችንን ሳንክድ የምንሸከሙ ምንም አይነት መስቀል የለንም። እግዚአብሔር ልጆች አንድ ነገር ልንገራችሁ። ራስን መካድ በክርስትና ትልቅ ነገር ነው። ምን ማለት ነው? ራስን መካድ ማለት ምን ማለት ነው? በማቴዎስ ወንጌል ምዕራፍ አምስት ቁጥር ሶስት ጀምሮ የተጻፈውን ቃል አንብቡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራማ ስብከቱ በአንቀጸ ብፁዓን ትምህርቱ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት እነርሱ ናትና ብለዋል። በመንፈስ ድሆች የሆኑ ነው ያለው። በመንፈስ ድሆች የሆኑ ሲል ምን ማለቱ ነው? በመንፈስ ድሆች ያላቸው ምናልባት ይሄ በየጎዳናው የምናያቸው በመቅደሱ ደጅ ወደቁ የሚላስ የሚቆረስ ያጡ ድቃቂም ሳንቲም የሚለምኑ ጥላቂ ጨርቅ የሚለምኑ ምስኪን ወንድሞቼ ድሆቹን ይሆን ወይስ እኛ ስላጣን በሥጋ ምንም ነገር ስለሌለን እኛን ይሆን ይሄማ ሥጋ ድህነት ነው በመማርና ጠንክሮ በመስራት እኮ ይቀየራል የሥጋ ድህነት በመንፈስ ድሆች የሆኑ ያላቸው ግን ከነዚህ የተለዩትን ነው በመንፈስ ድሆች የሆኑ ያላቸው ሀብት እያላቸው፣ ገንዘብ እያላቸው ብልጽግናማ የእግዚአብሔር የባህሪ ገንዘቡ ነው። ለእኔ የሚስማማው ድህነት ነው ብለው በሀብታቸው ላይ እግዚአብሔርን የሾሙ በገንዘባቸው ላይ እግዚአብሔርን የሾሙ ራሳቸውን ባዶ ያደረጉ እየሰጡ አልሰጠንም የሚሉ እያደረጉ አላደረግንም የሚሉ ሁልጊዜም በትሕትና በትህትና የሚኖሩ እነርሱ ብፁዓን ናቸው። መንግሥተ ሰማያት የእነርሱ ናትና። በመንፈስ ድሆች ይሆኑ፣ አንድም በመንፈስ ድሆች ይሆኑ፣ ዕውቀት እያላቸው፣ ጥበብ ሥጋዊ፣ ጥበብ መንፈሳዊ እያላቸው በእውቀታቸው የማይመኩ ጥበብማ የእግዚአብሔር የባህሪ ገንዘቡ ነው ለእኔ የሚስማማው ድንቁርና ነው መሃይምነት ነው እያሉ በእውቀታቸው የማይመኩ ተምረው አውቀው ራሳቸውን ዝቅ ዝቅ አድርገው የሚኖሩ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ነው ያሉ አሁን የእኛ ችግር በመንፈስ ራስን ድሃ አለማድረግ ነው ጥቂት ነገር ያለው ባለው ነገር ይመካል ገንዘብ ያለው በገንዘቡ እውቀት ያለው በእውቀቱ ስልጣን ያለው በስልጣኑ ትውልዱ የሰው ልጅ አፈር መሆኑን ዘንግቶታል። እውነቴን ይህን የምላችሁ እኛ እኮ አፈር ነን፣ ጭቃ ነን። ኢሳይያስ በምዕራፍ ስልሳ አራት ቁጥር ስምንት ላይ አቤቱ እኛ ጭቃንን፣ አንተም አባታችን ነህ፣ አንተም ሰሪያችን ነህ ይለዋል። አፈር ነን፣ ምንም የሚያስመካ ነገር የለንን። አንድ እውነት ልንገራችሁ 60 ኪሎ የሆነ ሰው 60 ኪሎ አፈር ነው። 100 ኪሎ የሆነ ሰው መቶ ኪሎ አፈር ነው። ከምድር አፈር ነው እግዚአብሔር ያበጀነው። አሁን ያለው ክብራችን በእግዚአብሔር በኩል የሆነው ነው። ምንም የምንመካበት ነገር የለንም። እግዚአብሔር ልጆች በመንፈስ ድሆች የሆኑ ብፁዓን ናቸው። ወደ መቅደሱም ስንገባ ብዙዎቻችንን እየጣለን ያለው አገልግሎታችን እንዳይሰምር ድካማችን ሁሉ ውጤት አልባ እንዲሆን ያደረገው ነገር ይሄ ነው። ማነው ነው የማይመካ? ማን ነው ራሱን የትልቅነት ወንበር ላይ አላስቀመጥም? ከእኔ አገልግሎት የወንድሜ አገልግሎት እንደሚሻል አላውቅም። ከእኔ ድካም የወንድሜ ድካም እንደሚሻል አላውቅም። ሁልጊዜ እኔ ብቻ እኔ ብቻ። እኔ ያልጋግርኩት እንጀራ ይፈተፈታል እኔ ያልወጠወጥኩት ወጥ ይጎረናል። እኔ አልቆምኩበት አውደ ምህረት፣ እኔ ያልሰበክኩት ወንጌል፣ እኔ ያላቀነቀንኩት ዝማሬ፣ በፍጹም እኛ ብቻ ድብድቡ። ስለዚህ እኮ ነው ግፊያው፣ ትርምሱ ስለዚህ እኮ ነው። እባካችሁ እግዚአብሔር እንዲከብር ሕዝብና አህዛብ በእኛ ላይ ያለውን ጌታ እንዲያዩት የመቅደሱ አገልጋዮች እባካችሁን በመንፈስ ድሆች እንደሆነ እግዚአብሔር ይርዳን ማነው በሥልጣን በስልጣን የማይጣላ ማነው በገንዘብ የማይጣላ ማነው ጎሳ የማይቆጥር ማነው ድካሙን በስጋዊ ነገር ለመሸፈን የማይደክም የእግዚአብሔር ልጆች በመንፈስ ድሆች ሆኖ ናቸው። መንግሥተ ሰማያት የእነርሱ ናትና፣ በመንፈስ ድሃ መሆን ያስፈልጋል። ገንዘብም ቢኖረን እውቀትም ቢኖረን ሥልጣንም ቢኖረን ሁሉም ነገር ቢኖረን እኛ የማንጠቀም ባሪያዎች ነን እንደዚህ በሉ ነው የተባለው። እጅግ ብዙ ሥራ ሰርታችሁ ሊሆን ይችላሉ። የሚገርም የሚያስደንቅም ነገር በምድር አቁማችሁ ሊሆን ይችላል ግን ሁሉን ከፈጸማችሁ በኋላ የማንጠቀም ባሪያዎች ነን በሉ ተብሎ ነው የተጻፈው። ምክንያቱም ከራሳችን የሆነ ምንም ነገር የለንማ። እኛኮ ዝነኞች የሆነው ከዝነኛው ከእግዚአብሔር ጋር ተጣብቀን ነው። ታዋቂዎችም የሆነው ከታዋቂው ከእግዚአብሔር ጋር ተሰልፈን ነው እንጂ ማንነታችን በሁሉም ዘንድ የተገለጠን፣ ሁላችንም ምስኪኖች ነን፣ ሁላችንም ምንም የሌለን ወደ እግዚአብሔር መጥተን ስንመለስ ግን እንቀየራለን። እርግጥ ነው ወደ ሲና ወደ ተራራው የወጣው ሙሴ የከሳው የጠቆረው የእስራኤል ልጆች ሸክም ሁሉ ያጎበጠው ደካማው ሙሴ ነው። ከአርባ ቀን በኋላ ግን ከተራራው የወረደው ሙሴ የተለወጠው ሙሴ ነው። ፊቱ የሚያበራው ሙሴ የአምላኩ ክብር የተገለጠበት ሙሴ ነው። ሁላችንም እንደ ከሳን ነው እግዚአብሔር የተቀበለን ሁላችንም ሁላችንንም እንደ ጎሰቆልን ነው የተቀበለን የተለወጥነው እሱን ካገኘን በኋላ የፋፋነው የተባረክነው እሱን ካገኘን በኋላ ነው እግዚአብሔር ልጆች የሁለንተናችን ክብር እግዚአብሔር ነው ስለዚህ በመንፈስ ድሆች መሆን ያስፈልጋል በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ነው የተባለው ይሄ ነው ራስን መካድ ማለት። ራሱን የካዳ አገልጋይ እኮ እውነቴን ነው የምላችሁ፣ በሥልጣን አይጣላም፣ በገንዘብ አይጣላም፣ በጥቅም አይጣላም። እነዚህ ነገሮች የማያሸንፉን ስንቶች እንሆን ይኖራሉ። ሁሉም አይደሉም። ለእግዚአብሔር የተለዩ ብዙ ሰዎች ይኖራሉ። ምንም የማይመስላቸው ምንም የማይመስላቸው። አንዳንዶቻችን ደግሞ ሰዎች ካልሰገዱልን ስለኛ ቀኑን ሙሉ ካላወሩ፣ ውዳሴ ቅኔ፣ ምስጋና፣ እልልታ ሁል ጊዜ ወደ ጆሯችን ካልመጣ የሚከፋ፣ ራሳችንን በእግዚአብሔር ቦታ ለማስቀመጥ የምንናፍቅ። የውሸት ነው ሁሉም ነገር። የእግዚአብሔር ልጆች ራሳችንን ሳንክድ የምናደርገው ነገር ሁሉ የውሸት ፊት ለፊት እንሳሳማለን፣ ከበስተ ጀርባ እንነካከሳለን። ፊትለፊት እንወዳደሳለን፣ ከጀርባ እንቦዳደሳለን። ትክክለኛውን ክርስትና እንድንኖር እግዚአብሔር ይርዳ። የጥንቱን የአባቶቻችንን ዘመን እንድንደግመው እግዚአብሔር የቸርነቱን ሥራ ይስራለን። ትውልዱን ሁሉ የባረከው እግዚአብሔር በመንፈስ ድሆች የሆኑ ብፁዓን ናቸው ያለው ይሄነው ራስን መካድ ማለት ትቢያው ላይ ቁጭ ብሎ ቃሉን መስማት፣ ድንጋይልና እንጨት ላይ ተቀምጦ ቃሉን መስማት፣ ተዋርደዋል፣ ተንቀዋል ከሚባሉት ሰዎች ጋር ቁጭ ብሎ የእግዚአብሔርን ድምጽ መስማት። ይሄነው እረፍት። ራሳችንን አንድ ቦታ ላይ አስቀምጠናል። ውረዱ፣ ውረዱ፣ ውረዱ። እውነቴን ነው የምላችሁ፣ አሁን የተቀመጥንበት ሰገነት ሁሉ እኛን ወደ ጥልቁ ይዞን ነው የሚሄር። ወደ ላይ መውጣት የፈለገ መጀመሪያ ወደ ታች ውረድ፣ ስር ያዝ። ከዛ አጽዳቂው እግዚአብሔር ያከብረዋል። እንመለስ። እኔም መከተል የሚወድ ራሱን ይካድ፣ ከዛም መስቀሌን ተሸክሞ ይከተለኝ። ለአንዳንዶች የመስቀል ሸክም ድካም ቢመስላቸው እንኳን ረፍት ነው። እንደ ብሉይ ኪዳን እኮ ከባድ ሸክም አይደለም። ተሸከሙ ያለን ቀላል። እናንተ ሸክማችሁ የከበደባችሁ አሳርፋችሁ ዘንድ ወደ እኔ ኑ። ገንዘብ አላሳረፈንም፣ ስልጣን አላሳረፈንም፣ እውቀት አላሳረፈንም፣ ያለን ነገር አላሳረፈንም። እግዚአብሔር ያሳርፋል። ኑ፣ ኑ ሸክም የከበደባችሁ አሳርፋችኋለሁ። እኔ ሸክሜ ቀሊል፣ ቀንበሬም ልዝብ ነው ብሏል። በልቤም ትሑት ነኝ ይላል። ሁሉን የፈጠረ ሁሉን ያደረገ ከሱ ሌላ ማንም የሌለ ብቸኛው ጌታ ነው እግዚአብሔር። እስካሁን በትህትና ይናገራል እኔ ትሁት ነኝ ይላል እግዚአብሔር። ከሱ መማር ያስፈልጋል። ተሸከሙ ያለን የመስቀል ሸክም እረፍት ነው። ቅዱሱ መስቀል የጌታ ዕቃ ነው። ለአንዳንዶች እንጨት ቢመስላቸው እንኳን ለአንዳንዶች ብረት ቢመስላቸው እንኳን ባህረ እሳትን የተሻገርንበት፣ የሲኦል መዝጊያዎችን ያፈራረስንበት፣ እስካሁን ድረስ በእኛና በእግዚአብሔር መካከል የትስስር ኪዳን ሆኖ ያለ የፍቅር መዝገብ፣ ከቀስት ፊት የምናመልጥበት ምልክታችን ቅዱስ መስቀሉ ነው። መስቀሌን ተሸክሞ በኋላ ይከተለኝ በኋላ አለ እንጂ ይቅደመኝ አለም እኮ። አንዳንድ ጊዜ የጌታ መስቀል ስንሸከም ከእግዚአብሔርም ለመቅደም የምንሞክር ሰዎች አለን። ተሸክሞ በኋላ ይከተለኝ። ፊት አውራሪው እግዚአብሔር ከፊት ልጆቹ ከኋላ፣ ሰባሪው እግዚአብሔር ከፊት አገልጋዮቹ ከኋላ። ይከተለኝ፣ ይሄ ነው ሸክሙ። የእግዚአብሔር ልጆች ማናችንም የመስቀል ሸክም ያልወደቀብን የለንም። ተሸክመናል በሰማይና በምድር ታላቅ የሆነውን የእግዚአብሔርን ስም ተሸክመናል። የአገልግሎት ጸጋ ተሸክመናል። የክርስትናውን መንፈሳዊ ማዕተብ ተሸክመናል። እነዚህን ሸክሞች የተሸከማችሁ የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ፣ አገልጋዮች እልፍ በሉ፣ ካህናት እልፍ በሉ፣ ዲያቆናት እልፍ በሉ ምዕመናን እልፍ በሉ። እልፍ እልፍ እያላችሁ ተጓዙ ነው የተባለው። የእግዚአብሔር ልጆች ይገባናል። ለመሆኑ እግዚአብሔር ምን ሊለን እንደፈለገ እየተረዳን ነው? አንዳንድ ጊዜ የኛ መንገድ ከእግዚአብሔር መንገድ ስለሚለያይ እኮ ነው ይህን ጥያቄ የምጠይቃቸው። አንዳንድ ጊዜ የእኛ ሐሳብ ከእግዚአብሔር ሐሳብ ጋር እንደም ስለሚለያይ ነው ይሄንን ጥያቄ የምደግመው። ይገባናል ወይ? መረዳቱን በልባችን ውስጥ እግዚአብሔር ያኖርልን። እስኪ ግልጽ እንዲሆንልን አንድ የመጽሐፍ ቅዱስ ታሪክ አንድ ክፍል ይዘን ወደፊት እግዚአብሔር የሚነግረንን ለመጨበጥ እንዘርጋ። በዚህ በኦሪት ዘፍጥረት በሃያ ስድስተኛው ምዕራፍ ቁጥር 1 ላይ ተጽፎ የምናገኘው የእግዚአብሔር ሐሳብ አለ። ይሄ ታሪክ ስለ አብርሃም ልጅ ስለ ይስሐቅ ተጽፏል። እንዲህ ነው የሚለው በምድርም ላይ ቀድሞ በአብርሃም ዘመን ከሆነው ረሃብ ይልቅ ሌላ ረሃብ በይስሐቅ ዘመን ተደገመ ይለናል። በአብርሃም ዘመን ረሃብ ነበረ። በአብርሃም ዘመን ከሆነው ረሃብ ይልቅ ሌላ ረሃብ በልጁ በይስሐቅ ዘመን ተደገመ። እግዚአብሔር ይሄንን ነገር ያረቀልን። አባቶቻችን ኢትዮጵያውያን ተርበዋል። በዚህም ምክንያት እስካሁን ድረስ የረሃብተኞች አገር ትባላለች። እቻ አገር ሰልፍም ለመውጣት ሞክረናል፣ አቤቱታም አቅርበናል፣ ይሄ ስም ይደምሰስልም ብለን ግን እውነቱ በአንድ ወቅት ተርበናል። እግዚአብሔር ልጆች በዛ ወቅት ከተራብነው ረሃብ ይልቅ ወደፊት ላለመራባችን ምንድነው ግን ዋስትናችን? ምንድነው ማረጋገጫችን? በኤክስቴንሽን መርሃ ግብረ መታቀፋችን በማዳበሪያ መዝራታችን፣ ገበሬዎችን መሸለማችን? ምንድነው ላለመራባችን ዋስትናችን? እግዚአብሔር ልጆች፣ ምንድነው የሚያስተማምንን ነገር? እርግጥ ነው ብዙ ጦርነት አሳልፈናል። ታሪካችን ሁሉ ይሄ ነው። ያልፈራረሱ ቤቶች፣ ያልተጎዱ የሰው አካላት የሉ ወደ ፊት? ሀገራችን ካሳለፈችው የጦርነት ታሪክ በላይ ሌላ አስከፊ ጦርነት እንደማይደገም ምንድነው ማረጋገጫችን? ምንድነው ዋስትናችን? ብዙ ወገናችን በበሽታው ወደ መቃብር ወርዷል። ይሄ እውነት ነው። ወጣቶች ይሞታሉ፣ ሽማግሌዎች ይሞታሉ፣ ሕፃናት ይሞታሉ። በሽታው ሊቆም አልቻለም። ወደፊትስ ከዚህ በላይ ላለመታመማችን ምንድነው ማረጋገጫችን?